የአድማጮች ማህደር ጤና ይስጥልኝ! የተከበራችሁ የዝግጅታችን ተከታታዮችና ተሳታፊዎች፣ እንደተለመደው ከእናንተ የደረሱንን መልእክቶች ይዤ ቀርቤያለሁ። ከጅማ አስተያየት የሚልኩልን ሸሪፍ አባግላን በዚህ ሳምንት በላኩት መልእክት እንዴት ሰነበታችሁ? እንደ ወትሮ የሆነ ነገር ልበል ብዬ ሞባይሌን አንስቼ መጫር ጀመርኩኝ ይላሉ። ከዛም በሰሜን እዝ መከላከያ ጦራችን ላይ የተፈጸመው ጥቃት የማይታመን ክደትና የጠላት ጥግ ነው ብዬ እንደጀመርኩኝ ከውስጤ የሆነ ነገር ተሰማኝ። ጽፈህ ሞተሃል አለኝ ይልቁንስ ይህንን ተውና ሌላ ነገር ሞክር አለኝ የፖለቲካው ምሰሶ ራሱ የቆመው ወዳጁን ክዶ በማጥፋት ላይ ነው አለኝ ካሉ በኋላ ጸሐፊው በኢህአፓ ኦነግና የኤርትራ ጦርነት ጊዜ ተፈጸመ ያሉትን ክደቶች በምሳሌነት ያነሳሉ ከዚያም በኋላ እና እነዚህ በክደት ከጀርባቸው አልተመቱምን አለኝ ውስጤ እየጻፍክ ያለኸው ምንም አዲስ ነገር አይደለምና አትጻፍ አለኝ አይምሮዬ እኔም ጠብ የሚል ነገር ሲጠፋብኝ ሞባይልን ቁጭ አድርጌ ተውኩት ሆኖም ይላሉ ክደት ያደግንበት ነው፣ ክደት የፖለቲካ መሳሪያ ነው የሚል አረፍተ ነገር በአእምሮዬ ደጋግሞ ይመላለሳል ካሉ በኋላ ሸሪፍ አባገላን። በሌላ መልእክት ደግሞ በወንድሞቻችን ይብቃ ይላሉ። ስትኖር ታጋይ ስትሞት ሰማዕት በሚል የማሞኛ ሞገሳ በመታለል የማታገኛትን ውድ ሕይወትን ማጣት የለብህም ሕይወትን አትገብር ብለዋል ሸሪፍ አባገላን ከጅማ። እንዲሁ ከዚህ ዝግጅት የማይጠፉት መቶ አለቃ ውቤ ታሪኩ ደግሞ በእንቅርት ላይ ጆሮ ደገፍ ሲሉ መልእክታቸውን ጀምረዋል። አሁን ላይ የሀገራችን ሁኔታ ከምንጊዜውም በላይ አሳሳቢ እየሆነ መጥቷል። የኑሮ ውድነቱ፣ የኮሮና በሽታና ጦርነቱ በአንድ ተዳምረው የሀገሪቱን አንድነት እየተገዳደሩ የዕለት ጉርስ ፈላጊውን ዜጋ ህይወት እያናጉና እያመሰቃቀሉ የዓለም ፍጻሜ የተቃረበ አስመስለውታል። ይህ ጦርነት መቋጫ ሳይበጅለት በዚህ የሚቀጥል ከሆነ የሚከሰተው ሰብአዊ ቀውስ ይበልጥ አሳሳቢ እንደሚሆን ለመተንበይ የግድ ነብይ መሆን አይጠይቅም ካሉ በኋላ ጸሐፊው፣ መቶ አለቃ ውቤ ታሪኩ፣ ሰብአዊ ቀውስ ከቤት ንብረቱ እየተፈናቀለ ወደ ጎረቤት ሀገራት ከጅምሩ የሚፈልሰው ህዝብ ጉልህ የሰብአዊ ቀውስ ማሳያ ነው። እዚህ ላይ የሚቀለድ ቀልድ ቦታ ስለማይኖረው ይቁም። ወያኔ ለራሱ አመቻችቶ የደረሰው ህገ መንግስት የሚለው አፍራሽ የሆነ ስላቅ ካሁን በኋላ ቦታና እድል ሊሰጠው አይገባም። ይህ አይነቱ አፍራሽ እሳቤ ከናካቴው ሊቀበር ይገባል። አሁን ህዝቦችን እያባላና አገርን እያደረሰ ይህ ህገ መንግስት የሚባለው የበታቾች ህገ መንግስት ስለሆነ ይህ ህገ መንግስት፣ ነፍሳቸውን ይማርና ፕሮፌሰር መስፍን ወልደ ማርያም ህገ አራዊት ብለውታል። አሁንም የሀገራችን የችግር ምንጭ ህገ አራዊቱ ስለሆነ ከታሪክ ማህደር ሊሰረዝና ሊደለስ ይገባል እያልኩ በዚሁ ልሰናበታችሁ ብለዋል መቶ አለቃ ውቢ ታሪኩ። እሳቸውም የሙዚቃ ምርጫ አላቸው። ድምፃዊ የተዘራ ኃይለ ሚካኤል በአንዱ ወቅት አልማዜ እያለ ያዜመውን ለማከብራቸው የዲደብልዩ ሰራተኞችና አድማጮች ጋብዙልኝ ብሏል። ሙዚቃው ይከተላል። ደግሞ ከወረ ባቦው አድማጫችን ሰለሞን ማሞ የደረሰንንና ተራ ሲጠብቅ የነበረውን አንድ ግጥም እናሰማችሁ። ደስታችን ይሰማ ያውም በዚህ ዘመን ፈተና ባለበት ድጋፉ በረታ የለውጥ መንግስቱ ችግሮች ባሉበት ኮረና በሽታው የውስጥና የውጭ የተፈጥሮ ችግር በተደቀኑበት ተረስተው ለኖሩ የህብረተሰብ ክፍሎች ትኩረት ተጣለበት ለውጡ የህዝብ እንዲ እውነትና ተግባር እያሳየንበት የወረባቦ ህዝብ የብዙ ዘመናት የመንገድ ጥያቄ መልስ ተገኘበት። ሀይቅ ጭፍራ መንገድ እውነት መሰራቱን ጥቅምት አስራ አምስት ቀን የፌዴራል መንግስት አሻራ ጣለበት። ትራፊክ ፖሊሶች ህግ አስከባሪዎች በጣም ተደሰቱ። ደንብ ተላላፊን ልትቀጡ ስትሩ ሹፌሩ ተሳፋሪም ይፋጅ ነበረ የሁሉ ሰው ፊቱ ይላችሁ ነበረ። መንገድ በሌለበት እንዴት ሰው ይቀጣል? ይቁም መቀጣቱ መንገድ ከተሰራ። በጭነት አይሱዚ የሚሄድ ሰው የለም ይስራልን መንግስቱ። ይህን ይል ነበረ። የወረዳችን ህዝብ ሴቶች፣ አባቶችም እንዲሁም ወጣቱ ይሰራል በማለት ሲዋሽ መኖሩ እምነት አቶ ነበር ህዝቡ በመንግስቱ ተጽዕኖ በዝቶበት ጥያቄ ቢኖርም፣ ህዝባችን ጨዋ ነው፣ ዋና ተምሳሌት ነው ልማት ለማልማቱ

ዶክተር አብይ እና የለውጥ ጓደኞች ስልጣናችሁ ኑር ለዘላለም ብሎ አመሰግናለሁ። ሳጅን ሰለሞን ነኝ። ያው ኮረባቦ ዞኑ ደቡብ ሉ ታንኪ

I'm my cases. I'm velvet bent, በጽሁፍ ወደ ደረሰ መልእክት ስንመለስ ደግሞ መኳንንት ሙላቱ ሰላም ለእናንተ ይሁን። እኔ የምኖረው ደቡብ ክልል ጉራጌ ዞን ምሁር አክሊል ወረዳ ነው፣ እና በዚህ ወረዳ ከስድስት ዓመት በላይ የዘለቀ ችግር አለ። ይህም በወረዳው ከ2015 ዓ ም ጀምሮ የሚቀጥሩ መምህራን ቅጥራቸው ቋሚ ሳይሆን እና የጡረታ ቁጥርም ሳይሰጣቸው ከሰባት ዓመት በላይ በስራ ላይ አሳልፈዋል። አሁንም ቅጥራቸው ቋሚ ሳይሆን ዝም ብለው እንዲያስተምሩ እየተገደዱ ነው እና ለሚመለከተው አካል ስለ ችግሩ በአየር ላይ እንድታውሉልኝ የሚል ጥቆማለኝ ብሏል። መኳንንት መልእክቶውን ይኸው አየር ላይ አውለነዋል። ቀጣዩ መልእክት ደግሞ አምሳሉ ከተባሉ አስተያየት ሰጪ ነው የደረሰን። በዚህ አስቸጋሪ ጊዜና ውሸት በሞላበት ዓለም ውስጥ እውነት መረጃ ለአድማጮች ለማድረስ የምታደርጉት ጥረት ይገርመኛል። ለእኔ ዲ ደብሊው ታማኝና ፈጣን መረጃ የሚያገኝ ምንጭ ነው። ግን ያለችው ሰዓት ያንሳል አይታችሁ ብትጨምሩ። ከዚህም ሌላ እኔን የሚገርመኝ ነገር መንግስትን የሚደግፉ ወሬና ድርጊቶች ሁሉ እውነት ሆነው፣ መንግስትን የሚቃወሙ ወሬና ድርጊቶች ሁሉ ውሸት ነው ይባላሉ አቅም ያለው እውነትን በውሸት እያፈነ እንኖራለን ሲሉ ብሶታቸውን ይገልጻሉ። አምሳሉ ወጋሪ ከቤንቻንጉል ወንበራ። አስናቃ የተባሉ አስተያየት ሰጪ ደግሞ የተከበራችሁ የዲደብሊው ጋዜጠኞች በቤንቻንጉል ጉሙስ መተከል ዞን ብዙ ግድያ እንደተፈጸመ እርግጥ ነው። ሆኖም ሌሎች አካባቢዎችም በንቃት እንዲጠበቁ መልእክቴን አስተላልፉልኝ ብሏል። ከዚህ ከቤንቻንጉል ጉሙስ ሳንወጣ ከሳምንት በፊት በክልሉ በደረሰው ጥቃት ላይ በድምፅ የደረሰን አስተያየት አለ። ጤና ይስጥልኝ እንደቸበለ እንዲህ ናቸው ከቤኒሻንጉል ጉሙዝ ይህን መልእክት ምልክላችሁ የዛው ትራጭ ማቻችሁ ነኝ ያው ከባሩዳ ወደ ድባጢ ነው የሄደ ባስ ነበር እና እሱን ቄዶ አካባቢ የሚባል ቦታ ላይ አርባ አምስት ሰው ልጫ ቁጥሩ በውል አይታወቅም እንግዲህ እኔ ከማውቀው ሰፈር ራሱ አምስት ሬሳ ነው የመጣው ከዛ መኪና የተሳፈሩ መንግስት ምን እየሰራ ነው ይህን ያክል የንጹሐን ደም በየቦታው ሲፈስ፣ ተለውም መከላከያ ሀይል የአማራ ክልል መከላከያ ሀይል እንዳይገባ እንዳይገባ ተከልክሎ ነበር የአማራ ልዩ ሀይል። ከዛ እንደገና ለምን እንደተከለከለ ለምን እንደተፈቀደ ምሳ ከሰዓት መግባት ችሏል። እነዛ ሆኖ ግን አሁን ህዝቡ ኮመድ የምትባል እዛ አካባቢ ኮመድ የምትባል ቀበሌ ያለች፣ ከኮመድ ወደ ትንሽ አማራ ወይም ቀዩ የሚበዛበት አካባቢ ወደ ፓርቴትና ወደ ግድ ሁሉም ጓዙን ጠቅልሎ ሂዷል። ያሉት እዛ አካባቢ ወንዶች ናቸው። ሁሉም በስጋት ነው ያለው። እንዴት ነው መንግስት እንደ ይሄን ብታደርሱልን የሚል ነገር አለኝ። አመሰግናለሁ። አየለ የተባሉ አስተያየት ሰጪ ደግሞ በወለጋ ዞን ኪራሙ ወረዳ እዛ ሰፍሮ የነበረው መከላከያ ለምን ተነሳ፣ መንግስት ምን እየሰራ ነው ሲሉ ይጠይቃሉ። ቀጣዩ መልእክት ደግሞ የደረሰን ዲያቆን ግርማ ከተባሉ አስተያየት ሰጪ ነው። እሳቸውም ከከበረ ሰላምታ በኋላ የዘውትር አድማጫችን እንደሆኑ ገልጸውልናል። ይጻፉልን ደግሞ ከቡሬ ዳሞት ነው። የኢትዮጵያ የምጥ ጊዜዋ ከጀመረ ሰንበት በታለ ይህ ሁሉ ተኩስ፣ ይህ ሁሉ ትርምስ፣ ይህ ሁሉ ፍጥጫ፣ ይህ ሁሉ እሩምታ በወንድም ላይ ቃታ ቢቻለህ እንደ ሰው አስብ። ከዛ በኋላ በዙሪያ ያሉ ተቃዋሚዎችህን ታውቃቸዋለህ። አሁን ማነው በወገኑ ደም እጁን የሚታጠበው? ሲሉ ዲያቆን ግርማ ይጠይቃሉ። ደረሰ የተባሉ አስተያየት ሰጪ ደግሞ በቁልቁለት ጉዞ ሁሉም ተጠመደ፣ ተያይዞ ነጎደ እየተካካደ፣ ዳገት ላይ ሰው ጠፋ፣ አቀበት ከበደ፣ ሁሉም በሸርታቴ ቁልቁለት ወረደ ሲሉ አጭር ግጥም ልከውልናል። ስማቸውን ለደህንነት ሲባል እንዳትገልጹ ያሉን አስተያየት ሰጪ ደግሞ በአፋር ክልል የተወሰኑ አመራሮች ለውጡን ለይስሙላ በመቀበል ከፍተኛ የበጀት ዘረፋ ላይ ናቸው። አሁን ህወሓት ጋር ያለው ጦርነት አመቺ የሆነላቸውም ይመስላል። ክልል ውስጥ የተንኮል የደባና የዘረፋ መርስ በስፋት ያሰራጨ በመሆኑ በተከፈተው ጦርነት ስውር የጥፋት ተግባራት ለመጠቀም ስለሚችሉ በክልሉ ላይ የተጠናከረ የመረጃ ደህንነት ስራ እንዲጠናከር ቢደረግ እላለሁ ብለዋል። ቀጣዩ ለዛሬው መልእክት ደግሞ የደረስን ከአዲስ አበባ ነው። የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የኑሮ ውድነትና የቤት ኪራይ ዋጋ በእጅጉ መናሩን ለመግለጽ ነው እና እጅግ ከብዶናል ይላል መልእክቱ። ጸሐፊው ስማቸውን አልገለጹም። በመቀጠል ደግሞ በድምጽ የደረሱንን አስተያየቶች እናሰማችሁ። ሰላም ውድ አዘጋጆች፣ በቅድሚያ በሰሞኑ በጀግናው መከላከያ ሰራዊታችን ላይ የደረሰው ጥቃት እጅግ በጣም ያማል፣ በጣም ያሳዝናል። ስለዚህ ይህ ድርጊት ሲፈጸም ከፍተኛ መስዋዕትነት የከፈለው ሰራዊት ለሶስት ቀን ያክል ጠቅላይ መምሪያው ምን እየሰራ ነበረ? ሁለተኛ፣ የመረጃና ደህንነት ስራውስ ምንድን ነው? ለሶስት ቀን ያክል ሰራዊቱ ጃምፕ ተደርጎ ከማንኛውም አካል ጋር ግንኙነቱ እንዲቋረጥ ሲደረግ ምን እየተሰራ ነበር? ይቺ አገር ወዴት እያመራች ነው? ማህበረሰቡ በተደጋጋሚ ሲጮህ እንደነበረ ሁሉ በመሀል ሀገር ያሉ ከፍተኛ ሹማምንቶች ለውጡን ያልተቀበሉ ለውጡን ለመቀልበስ የሚሯሯጡ የአብይን ስርዓት ለመገልበጥ የሚሯሯጡ ናቸው እያለ ማህበረሰቡ በተደጋጋሚ ይጮሃል ይጮሃል። ግን የእኛም ጩኸት ከቁራ ጩኸት የዘለለ ሳይሆን ቀርቷል። ይህ ነገር ወዴት ነው የምታመራው? ይች አገር ወዴት እያመራች ነው ያለችው? ስለዚህ በመሀል አገር ያለው ከወረዳ በቀበሌ በዞንና እስከ ክልል ድረስ ያሉ አመራሮች ሊፈተሹ ይገባል። ጭራሽ መደመር የሚባለውን እንተወውና ለውጡን ለመቀልበስ ደፋ ቀና የሚሉ ናቸው። ትናንት ከህወሀት ጋር ሲሰሩ የነበረ በቀን አበላቸው ብቻ የተንደላቀቀ ኑሮ የሚኖሩ የመንግስት ተሿሚዎች እጃቸው አለበት። ይህንም በተደጋጋሚ ለሚመለከተው አካል ብናቀርብም የሚሰማ አተን የቆየ ጉዳይ ነው። ስለዚህ አሁንም ነገ ከነገ ወዳ ሌላ የከፋ ነገር ሊመጣ ይችላልና ሰራዊቱ ለአንድና ለመጨረሻ ጊዜ መስዋዕትነት ከፍሏል ለዚች ሀገር። ካሁን በኋላ ለሚከፈል መስዋዕትነት ሁላችንም ልንቆም ይገባል። በየአካባቢያችን ያሉ በመሳሪያ ሽያጭ በህገ ወጥ የመሳሪያ ሽያጭ ጭምር እጃቸው እንዳለበት እናውቃለን። ስለዚህ ማህበረሰቡ ካሁኑ ከመከላከያ ጎን ሊቆም ይገባል። ላለሁ አመሰግናለሁ። ከአሁን በኢትዮጵያ ካለው ወቅታዊ ጉዳይ አኳያ በዋግምራ ማህበረሰብ በተለይም በተለያዩ ወረዳዎች ላይ ያለው ማህበረሰብ በጣም የተጎሳቆለ ለችግር የተጋለጠ ከመሆኑ አኳያ የመብራት አገልግሎት እስካሁን ድረስ ሊመጣለት አልቻለም። ምናልባት ብዙ ሰዎች እንደሚሉት መስመሩ የተያያዘው ከለማጣ ሰብስቴሽን ጋር ከመቀሌው ሰብስቴሽን ጋር የተያያዘ ነገር ስላለው በዛ ምክንያት ነው ይላሉ። ነገር ግን እስከ ዛሬም ድረስ በከተማው ያለው የመብራት ችግር ሊቀረፍ ያልቻለ በመሆኑ በጣም አሳሳቢ ደረጃ ላይ ነው ያለው። ህብረተሰቡ ለባንክ አገልግሎትም ህይወቱን ለመብራትም የመብራት አገልግሎት በጣም አፋጣኝ እንዲደርሰው የሚገባ ነገር ነው ስለዚህ ይህንን ነገር የሚመለከተው አካል በአስቸኳይ ማለትም ከላሊበላ መውሰድ ይቻላል በባህር ዳር በኩልም መሄድ ይቻላል በአለማጣ በኩል ስለሆነ ብቻ ነው ይሄን ችግር በጣም በጣም በጣም አሳሳቢ የሆነው ስለዚህ ይህንን ነገር የሚመለከተው አካል ቶሎ ችግሩን በቶሎ እንዲፈታለት ስል እኔ እጠይቃለሁ አመሰግናለሁ fenencer i እንግዲህ አድማጮች ለዛ ላይ ያሉን መልእክቶቻችሁ የስካሁኑ ነበረ። ጻፉልን ወይም ደውሉልን። ልደት አበበ ነኝ። ጤና ይስጥልኝ።